በኦሮሚያ ክልል በቀለም ወለጋ በምዕራብ ወለጋ በምስራቅ ወለጋና በሆሮ ጉድሩ ወለጋ የሚገኙ አንዳንድ ከተሞች ውስጥ በዛሬው ዕለት በመከላከያ ፖሊስ በተወሰደ እርምጃ የሰው ሕይወት መጥፋቱን ነዋሪዎች ለአሜሪካ ድምፅ ተናግረዋል። ጉደር ውስጥ አባትና ልጅ በጥይት መመታታቸውንና የአባትየው ሕይወት ማለፉን ጎረቤት ነኝ ያሉ ነዋሪ ገልጸውልናል። በአምቦም የሰው ሕይወት ጠፍቷል ተብሏል። በጊምቢ ሶስት ሰዎች በከባድ ሁኔታ መቁሰላቸውን ነዋሪዎች ተናግረዋል። በተጨማሪም በነቀምት በነጆ በመንዲና በአቅራቢያው ባሉ ከተሞች ውስጥ ውጥረት መስፈኑን ነዋሪዎች ገልጸዋል። የዞን ኃላፊዎች የክልሉን መንግሥትና የፌዴራል መንግስቱን ምላሽ ለማግኘት ከፍተኛ ጥረት አድርገን ነበር፣ ስልካቸው ስለማይነሳ አልተሳካልንም። ጽዮን ግርማ ዝርዝሩን ይዛለች። የዛሬውን በኦሮሚያ ክልል ያለውን ሁኔታ ለማጣራት በዛ ወዳሉ የተለያዩ ነዋሪዎች ስልክ ደውለን ነበር። ያገኘነው አጠቃላይ መረጃ እንደሚያመለክተው በትላንትና ሁለት የአስቸኳይ ጊዜ አዋጁ መጽደቁ ከተነገረ በኋላ ወጣቶች መንገድ በድንጋይ ሲዘጉና አስቸኳይ ጊዜ አዋጁ መጽደቁን ሲቃወሙ እንደነበረ ነው። በዛሬ ዕለት ደግሞ የመከላከያ ሰራዊት አባላት የተዘጉ መንገዶች ወዳሉበት አካባቢ በመሄድ መንገድ የዘጉትን ድንጋዮች ለማስነሳት በሚል ወጣቶችና የአካባቢው ሰዎችን ሲያስገድዱ ነበር ብለዋል። በዚህ መካከልም ግጭት ተፈጥረዋል ብለውናል። በጉደርና በአምቦ ደግሞ ሰዎች መገደላቸውን የሟቾቹ የቅርብ ቤተሰብ ነን ያሉ ለአሜሪካ ድምጽ ተናግረዋል። በጉደር ከተማ ስማቸውን መግለጽ ያልፈለጉ አንድ ነዋሪ ጎረቤታቸው እንደተገደሉባቸው ይናገራሉ ከጉደር ሁለት ኪሎ ሜትር ርቃ የምትገኘው መከላከያ መገንጠያ ላይ ነው ያለ ጠዋት አንድ ሰዓት አካባቢ ነው የመከላከያ ሰራዊት ከዛ ኦመቾ የሚባል የስብ ፋብሪካ አለ ከዛ የወጡ ነበሩ ማታ እንደ ትናንትና ማታ አንድ ሰዓት ጀምሮ ነው መስመሩን በሙሉ የተቆጣጠሩት ከዛ ጠዋት አንድ ሰዓት ላይ የሰው ግቢ ሰብረው ገቡ አባትና ልጅ ነበሩ። ቤተሰብ ቤት ውስጥ ቁጭ ብሎ አባትየው ከተኛ፣ አባትየው ተነሳው ልጁም ቤት ውስጥ ነበሩ። እዛ ገብቶ አባታቸውን ሲመቱ ነው ልጁ እዛ ከደረሰ ሲመጣ፣ ልጁን እዛው ላለመቱ። አባትየውን ዛሬ ቀብረናል። ልጁ ደግሞ አምቦ ሆስፒታል ሪፈር ተብሎ ነበረ እዛም ማከም ስላልተቻለ ወደ አዲስ አበባ ሰር ያሉ ሰዎች፣ ልጃቸው በምን ሁኔታ ላይ ይገኛል? አሁን የልጅ ሕይወት አላለፈም፣ ግን በጣም ተጎድቷል። ጭንቅላቱ ላይም ተመትቷል። እጁ ላይ ክንዱ ላይ በጣም ባድ ተመታው፣ ሆዱ ላይም ተመትቷል። ተርፋል ብለን አንጠብቅም፣ ግን እስካሁን ሕይወቱ አላለፈች። ማን ይባላሉ? አባትና ልጅ ስማቸው አባትዬው ድጋፊ ዳንደና ይባላል። የአስር ልጆች አባት ነው። ስምንት ሴቶችና ሁለት ወንድ ልጆች ነው ያላቸው። እና ወደ ከስልሳ አምስት አመት እስ አመት አካባቢ አዛውንት ናቸው። ወታደሮቹ ወደ መኖሪያ ቤታቸው የመጡበት መንስኤ ይታወቃል። መንስኤው እሳቸውን ጎትተው ውጡ እና ድንጋይ ልቀሙ ከመንገድ ሲሉ ነው። ሽማግሌ እንደሆነ በሽተኛ ማ በሽተኛ ነው ሲሉ ሰቸውን ሲገበድሉ ነው ልዩ መጥተው ባቴና ጥንት ብሎ ማር ሲገባ ሁለቱንም በጥይት ይመጧል። መኖሪያ ቤታቸው አካባቢ መንገድ የዘጋ ድንጋይ ነበር። በሰዓቱ እዛ አካባቢ በራፋቸው አካባቢ ምንም አልነበረም። ከዛ ራቅ ብሎ ድልድዮች ነበሩ። ድልድዮች አካባቢ ነው የተዘጋው እንጂ በራፋቸው ላይ ምንም የተዘጋ ድንጋይ የለም። ልጅዮ ማን ይባላል? ስሙ ተረፈ ነው። ተረፈ ተሩ ተረፈ ቢያና አባትየውን ቀብረናቸዋል ብለውኛል እና ዛሬ ሕይወታቸው አልፎ ዛሬ ነው የቀበሯቸዋቸው። ሰባት እያውን አቀብረ ነው። አስር ሰአት ነው የተቀበሉ። የተመቱት በጣም ከባድ በጭንቅላታቸው ነው ሁለት ቦታ የተከፈለው እና ስናይፐር ነው የመታቸው። ስለዚህ አሁን ካደረ ምናልባት በጣም ደም እየፈሰሳቸው ስለነበረ መፍታቸው ወዲያው ነው የወጣው እና ማሳደሩ ሚስጥሩ አልነበረም ብሎ ነው እዚህ ወዲያው ወደ ገብርኤል ቤተክርስቲያን ነው ውስጥ የሚቀበሉ። እዛ አካባቢ ላይ ሌላ የተጎዳ ሰው አለ አካባቢ ላይ የተጎዳ ሰው አሁን እኛ አካባቢ የለም። ሁለቱ ናቸው ጠዋት የግቢያቸው ውስጥ አጥር ግቢያቸው ውስጥ ሁለቱ ከተመቱት ውጭ ሌላ ሰው የለም። ግን የሚያሳዝምሽ ነገር አሁን ህዝብ ወጥቶ ሽማግሌውን ለመቅበር በወጡበት በኦራል ተጭኖ ሲሄዱ በእጃቸው የሚያሳዩት ምልክት ራሱ ህዝቡን ለጩኸትና ለርብሻ የማነሳሳት ምልክት ነበር የሚታዩ እና በእጃቸው በጣታቸው የተለያዩ ምልክቶችን እያሳዩ ህዝቡን አናደው ወደ ሌላ ሰው ግድያ እንዲነሳ ነበር ሲያደርጉ የነበሩት። በኦራል ሙሉ ተጭኖ የፋብሪካውም እዚ አካባቢ ስለነበረ ያ ተጭኖ ነው። ከዛ እየወጡ በነበሩበት ሰዓት ነው። እኛም ልጆችን አረጋግተን ህዝቡን በቃ ምንም አይደለም ብለን ችለን አለፍ ናቸው እንጂ ሌላ ግጭት እንዲነሳ ነበር እንቅስቃሴ ሲያደረጉ የነበሩት፣ እና ህዝቡ ታክሱ ነው። ይህንም ሁሉ ያለፈው ለማን ቤት እንደሚባል አይታወቅም። ከማልቀስ ውጭ ምን ማድረግ ይቻላል? ወደ እግዚአብሔር ብቻ እየጮኸ ነው ህዝቡ፣ ወደ እግዚአብሔር እየጮኸ ነው። እኚህ ግለሰብ እንደሚሉት ሀገሪቱ እየተረጋጋች ነበር። አሁን በድጋሚ የተቀሰቀሰው በኮማንድ ፖስቱ በመታዘዙ ነው ይላሉ። ሀገሪቷ ሰላም ነው፣ ምን ችግር አልነበረም። እኛ ችግር ካለ የሀገር ሽማግሌም ወጣቱም በአሁኑ ሰዓት እርስ በርስ እየተመካከረ እየተማማረ ነው በዚህ መካከል ምንም በፍሻ ምንም ችግር በሌለበት ሀገር ላይ ኮማንድ ፖስት ታዞ አሁን በወታደር አገዛዝ ስር ሆነ ይሆን እጽዋን ሰዎች፣ ሽማግሌዎች፣ ህጻናት እየሞቱብን ስለሆነ ምንም ችግር አልነበረም። ሀገሪቷ ከአዲስ አበባ እስከ እኛ መስመር እስከወለጋ ባለው መስመር ላይ ሁሉም ሰላም ነበር እና ሰላምን ለመበጥበጥ የሚፈልግ አካል የመንግስት አካል አለ ብለን ነው የምናምነው እና ይህንን እኛ ያልፈለግነው ነገር ነው ይሄ ኮማንድ፣ ህዝቡም አልፈለጋ። አሁን ምንም አይነት አዲስ አበባ ያስፈለገ አ ምንም መኪና የሚንቀሳቀስ የለም፣ የወታደር መኪና ቃር ሆነ በሰ ሱቆች በሙሉ ዝግ ናቸው። ምንም ሁሉም አገልግሎት የሚሰጧቸውን ነገሮች በሙሉ ዝግ ናቸው። እና ስለዚህ የባሰውን ሰላም የነበረውን ሰላማችን የባሰውን አታልኩም። የኮማንድ ፖስት ሰላማችን አታል እንጂ ሰላም ያገኘንበት ነገር የለም። ሰላም ይመጣል ብሎ ነው ኮማንድ ቦ ሲታዘዘ፣ ግን የባሰን የነበረን ሌላ ስማቸውን መግለጽ ያልፈለጉ የአምቦ ከተማ ነዋሪ በአምቦ ከተማም በተመሳሳይ ግጭት ነበር ይላሉ። እዛ ትናንት መንገዶች ምናምን ሁሉም ነገር ሰው ስለበጣም ስለተናደደ በጣም ሀይለኛ ተቋሙ ነበር በተነሳ ማታ ላይ አጋዚ የተባሉ ከሆምቹ እና ከአዲስ አበባ በትንት ምንት ወራል ገብቶ ከተማ ውስጥ አሁን እንዳለ ህዝቡን እየረበሹ ነው የሰው ህይወት ሰውነት ማጠፍኩት ሰው አይቀርም፣ ይደበድባሉ። አንተ ወተህ አይታሃ ልደች? አዎ አይቼዋለሁ። እኔ ጓደኛው አሁን ዛሬ የተመታው አሁን ጓደኛዬ ነው። አንድ ቲም ውስጥ ነን። የሰፈር ልጅ ጎረቤት ነው። አብደታ ምትኩ እኮ የምባላለ እና መንገድ ላይ ወጥቶ ነበር። ሁለቱ ነው ቁጭ ብሎ እያዩ እየቆሙ ቤታቸው ላይ ማለት ነው። በጥይት ነው አናቱ ላይ መጥቶ፣ እሱ መጥቶ እሱ ውስጡ አልፎ ነው ሌላ ሰው ጓደኛውን የመታው ማለት ነው። እሱ አሁን ሆስፒታል ነው ያለው። አንዱ ጓደኛው ያኛው አብደታ ምትኩ የምባለው አሁን ሞቶ አሁን ድኳን ተክለን። አሁን እኔ ወደ ቤት የገባው በገጠር ውስጥ አልቴ ማለት ነው። ከተማዎች ጭራሽ መሄድም አልችም። መንገድ ላይ ከወጣሽ ድንጋይ ነው የሚያስለቅሙሽ። እሱም ሽ ብለሽ ስትለቅም አናቶች ላይ ነው፣ በጀርባ ነው፣ በጫማ ነው፣ በተረከታቸው ነው የሚመጡ። በአምቦ ከተማ ሁለተኛ ነዋሪም አነጋግር ያለው እሱም ስሙን መግለጽ አልፈለገም። አምቦ ዛሬ ስለ ፓርላማ ሪክሻ ነበረ። ስለ ፓርላማ ትናንትና፣ ኮማንድ ፖስት ሰው ሚዲያ ሲሰማ እንዳለ መንገድ ዘጋ። ከዛ ማታ መከላከያ ገብቶ መንገድ አንድ ምናምን ድንጋይ ያነሳ። ከዛ ዛሬ ጠዋት ደግሞ ወጣቶቹ ወጡና በቃ ከመከላለያ ጋር ግጭት ነበረ። ከዛ ግጭቱ ተነሳ ማለት ነው። ከዛ በኋላ ምን ሆነ? ግጭቱ ከተነሳ በኋላ በቃ ቶክሲ ነበረ እንዳለ ቶክሲ ነበረ። አበታ የሚባል እና ድርብሳ ጨመዳ በጥይት ሞቱ። ማን የሚባሉ አብደታ ቃበታ፣ እና ድርብሳ ጨመዳ የኦሮሚያ ፖሊስ ደግሞ ድርብሳ ከመሬት ሳነሳ አባ የሚባል ፖሊስ አለ። እሱም በጥይት መቶ፣ በግንቢ ከተማም የነበረው ሁኔታ በተመሳሳይ በወጣቶችና በመከላከያ ሰራዊት መካከል ፍጥጫ ነበር ያሉን ስማቸውን መግለጽ ያልፈለጉ የከተማው ነዋሪ ናቸው። ግንቢ ግን ከትናንት ወዲህ በጣም ችግር ነበር እና ሰራዊት ከተማችን ገብቶ ንጹይ ዜጎችን በጣም እየጎዳ ነው። አሁን ዛሬ ሶስት ሰው በሶስት ወጣት በጥይት ተመትተዋል። ሶስት ደግሞ በዱላ ነው የደበደቡት እና ከፍተኛ ጉዳት ነው የደረሰባቸውን አሁን ሆስፒታል ነው ያሉት። ኦፕሬሽን ሊደረግ ነው በጥይት የተመቱት ወጣቶች። ስማቸውን ያውቃሉ ተመትተዋል ያሏቸውን ወጣቶች በጥይት የተመቱት ሶስቱ ሰዎች አንደኛው ገመቺ ዘውሉ ሁለተኛ ሹባ ሰረቀኝ፣ ማጆር ጀማል። በዱላ የተደበደቡት ደግሞ ገመችስ ሙልጌጣ፣ ታሪኩ ተዝገራ፣ ኑረዲን ሺፋ ይባላሉ። ግንቢያድ ኢቬንትስ ሆስፒታል ነው ያሉት። መንስያው ግን ምንድን ነው? ለመነሻው ዛሬ ከተማውን ሙሉ ሰራዊት ወሮት ነበር። በዛ ምክንያት ወጣቶች ከሰራዊት ጋር እየተጋጨ ነበር። ሰራዊት ወጣቱን እያባረሬ ነው። አሳዶ እየመጣ ያለው ለምንድን ነው የሚያባርረው? የኦሮሚያ ፖሊሲም ደግሞ አይ ከተማ ውስጥ አንድ ሶስት ሰው ረስ ሰው አብሮ እንዳይሄድ እያገደ ነው። ለዚህ ነው ህዝቡ ደግሞ ለምንድን ነው የምታባርሩን ብሎ ተማሮ ነው። ከነሱ ጋር እየተጣላ መንገድ መዝጋት፣ ድንጋይ በድንጋይ መንገዱን መዝጋት እና ድንጋዩን አንሱ የመባል ነገር ነበር። እሱን ትናንት ነበር እሱ የተዘጋ። ትናንት ዘግቶት ነበር ወጣቶች። ዛሬ ደግሞ የኦሮሚያን ፖሊስ እያስነሱት ነበር አስገድዶ። በዛ ምክንያት ነው ህዝቡ የተማረረው። አሁን ምን ይመስላል ጊምቢ ከተማው በጣም አስቸጋሪ ሁኔታ ነው ያለው። በጣም ህዝቡን እያሳደዱ ነው። ህዝቡም ደግሞ እነሱን እያማረራቸው ነው በጣም። በትላንትናው ምሽት ነዋሪዎች ለአፋን ኦሮሞ ዝግጅት ባልደረቦቻችን እንደተናገሩት በቄለም ወለጋ ዞን ሀዋ ገላን ወረዳ ሮብ ገበያ በተባለ ቦታ አንድ ወጣት ሲሞት አንድ ደግሞ ቆስሏል ብለዋል። በተጨማሪም በምዕራብ ወለጋ ዞን መነሱቡ ወረዳ መንዲ ከተማ መንገድ በዘጉ ወጣቶች እና በመከላከያ ሰራዊት መካከል በተፈጠረ ፍጥጫ ተኩስ መከፈቱን እና የአስራ ሁለት ዓመት ታዳጊ ህይወት መጥፋቱን ነዋሪዎች ተናግረዋል። ነዋሪዎች የሚነግሩን በኦሮሚያ ክልል የተለያዩ ከተሞች ውስጥ ውጥረቱ እንደቀጠለ መሆኑን ነው። ከመንግስት በኩል ሁኔታውን ለማጣራት ከፍተኛ ጥረት አድርገን ነበር። የዞኑ ኃላፊዎች እና የኦሮሚያ ክልል የኮሙኒኬሽን ጉዳዮች ኃላፊ አቶ አዲሱ አረጋ ስልክ ላይ እንደዚሁም የፌዴራል የኮሙኒኬሽን ጉዳዮች ሚኒስትር ዶክተር ነገሪ ሌንጮ የእጅ ስልክ ላይ ተደጋጋሚ የስልክ ሙከራ አድርጌ ነበር ስልካቸው አይነሳም። በሌላ በኩል ይህንን በተመለከተ ሀገር ውስጥ በሚገኙ የመንግስት ብዙሀን መገናኛም ሆነ የክልሉ ብዙሀን መገናኛ እንደዚሁም ደግሞ ከመንግስቱ ጋር ቅርበት ባላቸው የብዙሀን መገናኛ በኦሮሚያ ክልል ውስጥ ያለውን ሁኔታ በተመለከተ የተባለ አንድም ነገር የለም። በኢትዮጵያ ለስድስት ወር የሚቆየው የአስቸኳይ ጊዜ አዋጅ በትናንትናው እለት በህዝብ ተወካዮች ምክር ቤት መጽደቁና ይህን የሚያስፈጽመው ኮማንድ ፖስቱ የጸጥታ ኃይሎች አስፈላጊ ነው ያሏቸውን እርምጃዎች እንዲወስዱ ማዘዙ ይታወሳል። በሌላ በኩል ዓለም አቀፍ ተቋማትና የሰብአዊ መብት ተሟጋች ድርጅቶች አዋጁን ተቃውሞ መግለጫ ማውጣታቸውን መዘገባችንም ይታወሳል። ለአሜሪካ ድምፅ ራዲዮ ጽዮን ግርማ ዋሽንግተን ዲሲ።